የመገናኛ ሚኒስትሩ ማን ናቸው? አቶ ዮሐንስ ናቸው። የጥሩነሽ አባት ስመጥሩ ነበሩ። አዎ፣ ስመጥሩ ነበሩ። በኢትዮጵያ ላይ መንገስ የሚችል እንዴት ያለ ሰው መሆን አለበት? አብዛኛውን ጊዜ የንጉስ ልጅ መሆን አለበት። ኢትዮጵያ ውስጥ ንጉስ ስንት ዓመት መንገስ ይችላል? የተወሰነ አይደለም። ታላቅ ወንድምህ የሚማረው የት አገር ነው? አሜሪካ ውስጥ ነው። ከመጽሐፉ ስር የነበረውን ጋዜጣ ማን ወሰደው? እኔ ወስጄ ለአልማዝ ሰጠኋት። አቶ ለማ የሚሰራው ከማን ስር ነው? ከንግድ ሚኒስትሩ ስር ነው። የኢትዮጵያ ፓርላማ የሚገኝ በየትኛው ከተማ ውስጥ ነው? በአዲስ አበባ ከተማ ውስጥ ነው። ስለ አገርህ ሕገ መንግስት የት ተማርክ? የትምህርት ቤት ውስጥ ነው። በሕግ መወሰኛ ክፍል ውስጥ ሰርተ ታውቃለህ? የለም፣ ሰርቻ አላውቅም። የፓርላማ አባሎች እዚህ ይመጣሉ? የለም፣ አይመጡም። ወንድምህ የሕግ መወሰኛ አባል ናቸው? አዎ ናቸው። የትኛው ወረዳ ትምህርት ቤት የሚያስፈልገው ይመስልሃል? ወረዳዎቹ ሁሉ ትምህርት ቤት ያስፈልጋቸዋል። ከሀገሩ ባላባቶች አንዱ አገረ ገዢ እንዲሆን ተሾመ አዎ አንዱን ሾሙት የነ ለማ ቤት ያስተማሪዎች መገናኛ ነው አዎ የአስተማሪዎቹ ሁሉ መገናኛ ነው እናንተ አውራጃ ውስጥ ያለው ትልቁ ወንዝ ማን ይባላል አባይ ይባላል። ከሁላችሁ ታላቅ ማን ነው? አቶ ከበደ ነው። የወረዳውን ባላባት አየኸው? የለም አላየሁትም። ተማሪዎች መምረጥና ወደ አሜሪካ መላክ እንችላለን። አሁ አንድ አስር ተማሪዎች መምረጥና መላክ ትችላላችሁ። ለማ በአንተ ስር መስራት ይፈልጋል? የለም፣ አይፈልግም። አሜሪካውያን የፕሬዝደንት ምርጫ የሚያደርጉት መቼ ነው? ከአንድ አመት በኋላ ነው። የወረዳው ገዢ የተማረው የት አገር ነው? እንግሊዝ አገር ውስጥ ነው። የፓርላማው አባሎች በአመት ውስጥ የእረፍት ጊዜ አላቸው? አዎ፣ በሰኔ ወር ውስጥ ያርፋሉ።